Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው ሰላም ጤና ይስጥልን እንደምናምሽታችኋል የረቡ መጋቢት 3 2006 ዓ ም መሰናዶቻችንን ከአሜሪካ ድምፅ ራዲዮ ጣቢያ ይዘን ቀርበናል አስተናጋጆቻችሁ ቆንጂት ታይና ቴኖክ ሰማ እግዜርነን በምሽቱ ዝግጅት የያዝናቸውን ዘገባዎች እናስተዋውቅ። ባለፈው እሁድ በሐረር ከተማ ንብረታቸው በሳት ለወደመ ዜጎች የክልሉ መንግሥት መቋቋሚያ ብድር እሰጣለሁ አለ። ከቃጠሎ ጋር በተያያዘ በተከሰተ ግጭት አያሌ ሰዎች በቁጥጥር ስር ውለዋል ሲሉ ንብረታቸው የተቃጠለ ነዋሪዎች ይገልጻሉ። ዛሬ ትክለኛ የእኔ ልጆች ታስሩ ነበር እዛ ሄጌ ጸይቅ አንድ መቶ ሀምሳ ስምንት ሰው ሲፈታ ሁለት መቶ ሰላሳ ስድስት ሰው አሁንም እስር ቤት ውስጥ ያለ የክልሉ መንግሥት ቃል አቀባይ ሀሰነት አቡበከር የሚከተለውን ማብራሪያ ሰጥተዋል። የአቶ ገብረመድህን ጉዳይ ግን እዛ ያዩ ሰዎች ፖሊስ ጋር ሄደው ከሰው፣ ብራችንን እሱን የወሰደው እና እንዲመልስልን የሚል ነበረ። በዛ ነው የተከሰሰው እና በቂ መረጃ ቀርቦ እዛ መደብር ያላቸው ሰዎች ከሰው፣ በዛ ክስ ምክንያት ነው ወደ ጣቢያ የገባው። በሌላ ዜና የኬንያው ፕሬዝዳንት ኡሁሩ ኬንያታ የኬንያና የኢትዮጵያ የግል ዘርፍ መሪዎች ለሁለቱም አገሮች ወጣቶች የሥራ ዕድል ለመፍጠር አብረው እንዲሰሩ ጥሪ አቅርበዋል። ዝርዝር ዘገባ ይዘናል። በሁለተኛው የዝግጅታችን አጋማሽ አሜሪካና ህዝቧ እንዲሁም ሴቶችና ቤተሰብን አካተናል። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማለን። በደቡብ ሱዳን ተፈጽመዋል የተባሉ ረገጣዎችን ለማጣራት አዲስ የተቋቋመው ኮሚሽን መሪ የሰብአዊ መብት ረገጣዎችንና ሌሎችንም በደሎች ለመመርመር በጥቅስ የማንፈነቅለው ድንጋይ አይኖርም ሲሉ አስገነዘቡ። የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ይህን ያስገነዘቡት አምስት አባላት ያሉት የአፍሪካ ህብረት ኮሚሽኑ ቃለ መሐላውን እንደፈጸመ በሰጡት መግለጫ ነው። እሳቸው የሚመሩት ኮሚሽን ስራውን እንዴት እንደሚያከናውን በመላው ዓለም አፍሪካውያንና አፍሪካውያን ያልሆኑም እንደሚከታተሉት ገልጠው፣ ኮሚሽኑ አፍሪካ ማደጓን እና ለራሷ መላ ማበጀት እንደምትችል ለማረጋገጥ በርትቶ ይሰራል ብለዋል። ኮሚሽኑ የደቡብ ሱዳን ውጊያ በታህሳስ ወር መጀመሪያ ከተቀሰቀሰ አንስቶ ተፈጽመዋል የተባሉ የግፍ ተግባራትን ይመረምራል። የደቡብ ሱዳን መንግስት የቀድሞው ምክትል ፕሬዚደንት ሬክ ማቻልን መፈንቅለ መንግስት ለማካሄድ ሞከረ ሲል ሞከሩ ሲል መወንጀሉን ተከትሎ እንደማያፋሰሰ ግጭት መከሰቱ የሚታወስ ነው። በብጥብጡ በሺዎች የተቆጠሩ ሲገደሉ፣ ብዙ መቶ ሺዎች ደግሞ ተሰደዋል። በሊቢያ ሸማቂዎች ይዞታ ስር ከሚገኝ ወደብ የነዳጅ ዘይት ድፍድፍ የጫነ መርከብ ከአገሪቱ ባህር ኃይል አምልጦ ወደ ዓለም አቀፍ ውሃ ማለፉ የአገሪቱ ፓርላማ ጠቅላይ ሚኒስትሩን ከስልጣናቸው አባሯል። ጠቅላይ ሚኒስትር አሊ ዜዳን እንደ አውሮፓውያን ዘመን አቆጣጠር በ2011 የቀድሞው መሪ ሞሐመር ጋዳፊ ከስልጣን ከተባረሩ ወዲህ የአገሪቱን ምስራቃዊ ክፍል ሊቆጣጠሩ ባለመቻላቸው የሙስሊም አክራሪ ፖለቲከኞችና ከአጠቃላይ ሕዝብ ወቀሳ ሲደርስባቸው ቆይቷል። አማንዳ ስኳት የላከችውን ዘገባ ትዝታ በላቸው ታቀርበዋለች። የሊቢያ ምክር ቤት ቃል አቀባይ ጠቅላይ ሚኒስትሩን ከስልጣን የማንሳት ውሳኔ በ194 ለ124 ድምፅ እንደጸደቀ ተናግሯል። ዛንቤፈጉባኤ ኦማር ሐመዲን የተወካዮች ምክር ቤት አባላት ጉባኤ ሚስተር አሊ ዛዳንን ከጠቅላይ ሚኒስትርነት ስልጣናቸው እንዲነሱና በርሳቸው ምትክ መከላከያ ሚኒስትሩ ሚስተር አብደላ አልቲኒ አዲሱ ጠቅላይ ሚኒስትር እንዲሆኑ መወሰኑን ነው የተናገሩት። የምክር ቤት አባላቱ ዛሬ ውሳኔውን ያሳለፉት አንድ የሰሜን ኮሪያ ሰንደቅ ዓላማ ያው ለበለበ መርከብ የሊቢያ ሸማቂዎች ከሚቆጣጠሩት ወደብ ድፍድፍ ዘይት ጭኖ ከወጣ በኋላ ነው። የምስተር ዜዳን መንግስት ሸማቂዎቹ ነዳጅ ዘይቱን ከሀገር እንዳያወጡ በአየር ሳይቀር ሊያጠቁ ዝቶ ነበር። ሆኖም መርከቡ ከሀገሪቱ የባህር ኃይል ጋር ትንሽ ግብግብ ከያዘ በኋላ አምልጦ ወደ ዓለም አቀፍ ውሃ መዝለቁን የሸማቂዎቹ አዛዥ ገልጧል። ሞርኒንግ ግሎሪ የተባለው የጭነት መርከብ የሊቢያ ሽምቅ ተዋጊዎች ከሚቆጣጠሩት ሶስት ወደቦች በአንዱ አልሲዳር ከተባለው ነው የተነሳው። ሸማቂዎቹ ባለፈው ሐምሌ ወር ምስራቃዊውን የአገሪቱን ክፍል ከተቆጣጠሩ ወዲህ የራስ ገዝ አስተዳደር ስልጣን እየጠየቁ ነው አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የዩክሬኑን ጊዜያዊ ጠቅላይ ሚኒስትር በዋይት ሀውስ ተቀብለው ያስተናግዳሉ። ሚስተር ኦባማ የዩክሬኑን ጠቅላይ ሚኒስትር የሚያስተናግዱት በዚያች ሀገር የክሪሚያ ክፍለ ግዛት ጉዳይ የሩሲያና የምዕራብ ሀገሮች ፍጥጫ እንደ ጋመ ባለበት በአሁኑ ወቅት ነው። ፕሬዚደንት ኦባማ ጊዜያዊ ጠቅላይ ሚኒስትሩን አርሴኒ ያትሴንኩ ጋር የሚገናኙት ለመጀመሪያ ጊዜ ሲሆን ዓላማውም ዩናይትድ ስቴትስ ለአዲሱ መንግስትና ለዩክሬን ህዝብ ያላትን ድጋፍ ለማረጋገጥ የታለመ መሆኑ ተዘግበዋል። ሁለቱ መሪዎች በስብሰባቸው ለዩክሬን በሚደረግ እርዳታ ዙሪያም ይወያያሉ። ዩናይትድ ስቴትስ የአንድ ቢሊዮን ዶላር እርዳታ ልታደርግ ከአሁን ቀደምም ቃል ገብታለች። የዩክሬንን የሽግግር ጠቅላይ ሚኒስትር ወዲህ ወደ ዋሽንግተን ጉዞ የሚበዛው ህዝቧ ሩሲያውያን የሆኑት ክሪሚያ በሞስኮ የተደገፈውንና ከሩሲያ ጋር መዋሃድ ላይ የፊታችን እሁድ ውሳኔ ህዝብ ለማካሄድ እየተሰናዳች ባለችበት በዚህ ወቅት መሆኑ ነው። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የውጭ ጉዳይ ሚኒስትሩ ጃን ኬሪ ውሳኔ ህዝቡ ከመካሄዱ አስቀድመው ተነጎዲያ አርብ በለንደን ከሩሲያ አቻቸው ሴርጌይ ላቭሮቭ ጋር ይነጋገራሉ ብሏል። ይህ በዚህ እንዳለም የዋና ዋናዎቹ በኢንዱስትሪ የበለጸጉ ሀገሮች ቡድን ጂ ሰባት ዛሬ ባወጣው መግለጫ ሩሲያ የዩክሬንን ህግና ዓለም አቀፍ ደንቦችን ጥሳ የክሬሚያን ይዞታ ከመቀየር ተግባር ትቆጠብ፣ የእሁዱን ውሳኔ ህዝብም መደገፏን በአስቸኳይ ታቁም ሲል አሳስበዋል። ማሌዥያ 239 ተሳፋሪዎችን ይዞ የት እንደገባ የጠፋ አውሮፕላን ፍለጋው የሚያዳርሰውን ክልል አስፍታለች። ይሁን እንጂ ተልዕኮ በአሁኑ ጊዜ ከነፍስ አማዳን ይልቅ የፍለጋ መረጃ ላይ መሆኑን አልካደችም። የትራንስፖርት ሚኒስትሩ ሺሃ ሙዲ ሁሴን በሰጡት መግለጫ ከ12 አገሮች የተውጣጡ መርከቦችና አውሮፕላኖች ከአየር ትራፊክ እይታ ከቅዳሜ ዕለት ጀምሮ የተሰወረውን ቦይንግ 777 90 ሺህ ኪሎ ሜትር ስፋት ባለው የባህር ክልል እየፈለጉ መሆናቸውን ገልጠዋል። ለፍለጋ የተሰማሩት ከ12 ሀገሮች የተውጣጡ 42 መርከቦች፣ 39 አውሮፕላኖች በ50 ሺ ካሬ ኪሎ ሜትር አድማስ በያዙት ፍለጋ አንዳችም ያገኙት ነገር እንደሌለ ሚኒስትሩ ገልጠዋል። የማሌዥያ ባለሥልጣናት የተምታታ መረጃ እየሰጡ ነው የሚለውን ውንጀላ ውድቅ አድርገው አውሮፕላኑ ከጠፋ አምስተኛ ቀኑን ይዟል። ፍለጋው ግን አሁንም ቀጥሏል። በደቡብ አፍሪቃ በቀጠለው የኦስካር ፒስቶሪየስ የፍርድ ቤት ሂደት አንድ የፖሊስ ምርመራ ኤክስፐርት የምስክርነት ቃላቸውን ሰጥተዋል። ፒስቶሪየስ የሴት ጓደኛውን በጥይት ተኩሶ ከመታት በኋላ በሩን በክሪኬት ስፖርት መጫወቻው ዱላ ሰብሮ በከፈተበት ወቅት ሰው ሰራሽ እግሮቹን ሳያጠልቅ ሳይሆን አይቀርም በማለት እሱ ከሰጠው ቃል ጋር የሚቃረን ምስክርነት ሰጥተዋል። ዮሃን ቬርሙሊየን የተባሉት እኚህ ሰው ለፍርድ ቤቱ በሰጡት ቃል ፒስቶሪየስ ሪቫስቲንግ ካምፕን ከገደላት በኋላ በሩን ሊከፍት ሲመታው እየተንፏቀቀ ነው ብዬ ነው ማምነው ብለዋል። በችሎቱ ውስጥ በቆመው በበሩ ላይ በዱላው ላይ ያሉት ምልክቶች በሩ ላይ ካሉት አንድ ትልቅና አንድ ትንሽ ቀዳዳ ጋር የሚመሳሰል መሆኑና ያሳዩት ምስክሩ ፒስቶሪየስ ባለፈው ዓመት በዋስ እንዲለቀቅ በጠየቀበት ችሎት በሰጠው ቃል በሩን ከመስበሬ በፊት እግሮቼን አድርጌ ነበር ብሎ ቃሉን ሰጥቶ ነበር። የፖሊስ ምርመራ ኤክስፐርቱን መስቀለኛ ጥያቄ አድርገው የመረመሯቸው የተከሳሹ ጠበቆች በበኩላቸው በሩ ላይ የታዩት ምልክቶች የቆመ ሰውም ሊያደርገው የሚችል መሆኑን ለማሳየት አያቅተንም ብለዋል። አቃቤ ሕግ ፒስቶሪየስ ሪቫ ስቲንካምፕን ከተጨቃጨቁ በኋላ በጥይት ብሎ ገሏታል ሲሉ፣ እሱ ግን አጥቂ የገባ መስሎኝ ነው የተኮስኩባት በማለት ነው የሚሟገተው። በስተመጨረሻም በዚህ በዩናይትድ ስቴትስ ዜና የመወሰኛው ምክር ቤት የደህንነት ኮሚቴ ሊቀመንበር ሲአይኤ ማለት የማዕከላዊ የስለላ ድርጅት ኮሚቴው በስለላ ድርጅቱ የርዕስና ምርመራ መርሃ ግብሮች ይፈጽማል ስለተባሉ ጥፋቶች ክትትል ያደረገበትን የኮምፒውተር መረብ ውስጥ ያለ አግባብ ገብቷል። የመወሰኛ ምክር ቤት አባል ዳያን ፋንስ ፋይንስታይን ትናንት ለምክር ቤቱ ባደረጉት ንግግር የሲአይኤ ተግባር በዩናይትድ ስቴትስ ሕገ መንግስት የተደነገገውን የመንግስት አካላት ስልጣን ክፍፍል መርሆች ክፉኛ የጣሰ ነው የሚል ስጋት አለኝ ብለዋል። ጉዳዩ የሲአይኤ ጠቅላይ ተቆጣጣሪ ዴቪድ በክሊ በስለላ ድርጅቱ ሰራተኞች የተፈጸመ ወንጀል መሆኑን እንዲያጣራ ለፍርድ ሚኒስትሩ የመሩት መሆኑን ሴናተሯ ገልጸዋል። ሲአይኤ ኮምፒውተሮቹን ለመወሰኛ ኮሚቴ የሰጠው በፕሬዝዳንት ጆርጅ ቡሽ ዘመነ መንግስት ሲአይኤ በታሳሪዎች ምርመራ ወቅት የማሰቃየት ተግባር ፈጽሟል የተባለውን ጉዳይ ለመመርመር በብዙ ሚሊዮን ገጾች የተቆጠሩ የከባድ ምስጢር ሰነዶችን እንዲመለከት መሆኑም ተነግሯል። ባለፈው ሳምንት የሲአይኤ ዲሬክተር ጆን ብሬነር ባወጡት መግለጫ የሴኔቱን ውንጀላ ፈጽሞ በእውነት ላይ ያልተመሰረተ ብለውታል። ዜናው በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ30 ሜትር ባንዶች የሚያስተላልፈውን የረቡዕ ምሽት ስርጭታችንን ነው የምናስተናግዳችሁ። ሄኖክ ሰማግዜር እና ቆንጂት ታየነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና ያዝናቸውን ዜናዎች በድጋሚ እናስተዋውቅ። ባለፈው እሁድ በሐረር ከተማ ለደረሰው የእሳት አደጋ ተጎጂዎች የክልሉ መንግሥት የመቋቋሚያ ብድር እሰጣለሁ አለ። የዓይን እማኞች ሰዎች እየታሰሩ እንደሆነ ገልጸውልናል። ዝርዝሩን እናቀርባለን። የኬንያ ፕሬዝደንት ሁሩ ኬንያታ የኢትዮጵያ ጉብኝትና በተሰረቁ ፓስፖርቶች የሚጓጓዙ መንገደኞች ላይ የተሰናዱ ዘገባዎችም ይዘናል። በሁለተኛው አጋማሽ አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብ ይቀርባሉ። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አብይ ርዕስ ይቀጥላል። የሐረሪ ብሔራዊ ክልላዊ መንግስት ባለፈው እሁድ በሐረር ከተማ ንብረታቸው በሳት ለወደመው ዜጎች መቋቋሚያ ብድር እሰጣለሁ ብሏል። ከቃጠለው ጋር በተያያዘ ግጭት አያሌ ሰዎች ከህግ ውጪ ቁጥጥር ስር እንደዋሉ ያነጋገርናቸው ጠቁመዋል። የክልሉ መንግስት ግን ያስተባብላል። መለስካቸው አመሃ ዝርዝሩን ዘግቧል። የካቲት 30 ቀን 2006 ዓ ም ባለፈው እሁድ ከምሽቱ ሁለት ሰዓት በኋላ በሐረር ልዩ መጠሪያው መብራት ኃይል ግቢ በተባሉ ስፍራ የሚገኘው የንግድ ማዕከል በእሳት ከወደመ በወዲህ ዛሬ የክልሉ ፕሬዚዳንት አቶ ሙራድ አብዱልሃዲ ምክትል ፕሬዚዳንቱ አቶ ረጋሳ ከፍ ያለው እና ሌሎችም ባለሥልጣናት በቃጠሎ ከተጎዱት ሰዎች ጋር ስብሰባ ተቀምጠው እንደነበረ ታውቋል። ቪኦኤ ከተሰብሳቢዎቹ አንዳንዶቹን በስልክ እንዳነጋገረው ከሆነ ከአራት መቶ የማያንሱ ተጎጂዎች በዚህ ስብሰባ ተሳትፈዋል። ተሳታፊዎቹ እንደገለጹት ባለሥልጣናቱ ከጉዳቱ ሰለባዎች የሚነሱ ጥያቄዎችን ለመቀበልም ያሳዩት ፈቃደኝነት በጅጉ የተመጠነ ነው ብለዋል። እነዚሁ ምንጮች አክለው እንዳብራሩትም በባለሥልጣኖቹ አባባል በቅርቡ የደረሰው የእሳት አደጋ ከቀደሙት ሁሉ በመጠኑ እጅግ ከፍተኛ እንደሆነና የደረሰውም ጉዳት እንደሚከፋ በመጠቆም የወደመው የንግድ ማዕከል ታርሶና ተስተካክሎ በአንድ ሳምንት ውስጥ ሥራ እንደሚጀምሩ እንደነገሯቸው ገልጸዋል። ከእነዚህ በስልክ ካናገርኳቸው ተሰብሳቢዎች መካከል ድምጻቸው እንዲቀረጽ የፈቀዱት ተሰብሳቢ ስለ እሳቱ አነሳስ የሚከተለውን ብለው ነበረ። ከኛ በኩል አንድ ሽማግሌ ብቻ ናቸው የተነጋገሩት። ምንድን ነው የተነሳው እሳት? አንድ ቤት ነበረች። ከአንድ ቤት ስነሳ አንዱ የሆነ ሰው መረጃ እንደደረሰን ሂዶ ከህይወት ፋና ሰው አድርሶ ሲመለስ ሳሳ ሳቱን አየች። ጪሱ ሲያይ ሄዳና ከመምሪያ አራት ፖሊሶች ይዞ መጣ። አራት ፖሊሶች ሳምቶ ሲያሳያቸው እሳት አደጋ ውሃውን ማምጣት ና ሲችሉ በጥይት ሩንታ አትተኮስ፣ ህዝብ እንዲብረገግ በዛ ጥይት ውሃውን ማምጣት ይቀርብ ነበር ወይ ወይንም ጥይት መተኮሶ ይሻል ነበር? ለምን ይሄ ተደረገው? ህዝቡ ያጠፋ ተከልክሎ ለምን ተመለሰው? ህዝቡን ውሃውን መጥቶ ማፍሰስ ሲችል ለብቶም እንዳያወጣ ተደርጎ ለምን ይሄን አደረገ ብሎ አንድ ሽማግሌ ይህን መርስ ጠየቃቸው። ምን መልስ ሰጡ? ምንም መልስ አልሰጡ። ዝም ብሎ ብቻ አዳመጡ እንጂ ምንም መልስ አልሰጡ። እኒሁ የጉዳቱ አንድ ሰለባ ከእሳቱ ቃጠሎ ጋር ተያይዞ ፖሊስ በወሰደው እርምጃም አያሌ ሰዎች በቁጥጥር ስር እንደዋሉ ይናገራሉ። እኛ አሁን የምንበላ የምንጠጣው የለም፣ በአስቸኳይ ብቻ መንግስት የሚያደርግልን ነገር አሁኑኑ ያድርግልን ነው። ህዝቡ መቋቋሚያ ከሌለንማ ቦታውን ሠራ ነው። መቋቋሚያ የለንም ያለን መጀመሪያ ተቃጥሎብን እንደገና እርዳታ ለምለን ያለችን ቤት ሽጠን የቀበሌን ቤት ሽጠን ምንም አድርገን ያቋቋምነው ገንዘብ በአራት ሰዓት ስታል ሞላ ጊዜ ወደመብን ምን ይሻለናል ህዝቡ ያቀረበው ጥያቄ ምንም መልስ አልሰጥም በየቤቱ ደግሞ ዝሮ የታሰረው ህዝብ በየቦታው የተሰበሰበው ንብረት ለባለቤቱ ይመለስልን ለዶችበሌ ና ለቢሮ ደግሞ ያስተላለፈው አንድ ግለሰብ ይሄው አስካሁን ድረስ ታስሮ የአስራ አምስት ቀን ጊዜ ቀጠሮ ተወስዶበታል። እሱ ይፈታልን ነው። ገብረመድን ገብረ መድን ገብረ መስቀል ስለሳቸው ምን ተባለ? ትናንትና ምንም የለን የታሰረ ሰው ብሎ ነበር፣ ግን አሁን ዛሬ ትክለኛ የኔ ልጆች ታስሮ ነበር። እዛ ሂጄ ጸይቅ አንድ መቶ ሀምሳ ስምንት ሰው ሲፈታ ሁለት መቶ ሰላሳ ስድስት ሰው አሁንም እስር ቤት ውስጥ ነው ያለ። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሪት ሀሰናት አቡበከር የክልሉ መንግስት ካቢኔ ዛሬ ባደረገው ስብሰባ ተገጂዎችን ለማቋቋም ስለደረሰበት ውሳኔና በሌሎች ተያያዥ ጉዳዮችም አናግረውናል። ዛሬ አጠቃላይ ተገጂዎች ባሉበት ስብሰባ ተካሂዷቸው ተላልፏል። አሁንም በዛው መነሻ በማድረግ የክልሉ ካቢኔ ተሰብስበው እነሱን ለማቋቋም በቂ የብድር አገልግሎት የሚያገኙበት ብር ካቢኔው አጽድቋል። በክልሉ ማይክሮ ፋይናንስ በኩል ያገኙ። ምን ያህል ገንዘብ ጸደቀ? ካቢ ምን ያህል ገንዘብ አጸደቀ? አስራ አምስት ሚሊዮን ከዚህ በፊት እነሱ ራሳቸው በዛ የዛሬ ሶስት አመት ከተካተለ በኋላ የነበራቸውን ገንዘብ እንዳውም ተናግረው ነበረ አንድ እንደሰማሁት ከሆነ አንድ ተሰብሳቢ ከሀያ ሚሊዮን ብር ያላነሰ እንዳላቸው ተናግረው ነበረ። ይሄ ገንዘብ በምን ሆኔታ ነው አሁን ዛ ላይ የሚውለው ሀያ ሚሊዮን በእነሱ የተዋጣና ለግንባታ የሚያውሉት ነው። መሬት ተሰጥቷቸዋል። ያ መሬት የተሰጣቸውን ሊገነቡበት ያሰባት ብር ነው። በማህበር ተደራጅተዋል። እስከ አራት ማህበር አለ። እዛ አሁን ቦታቸውን ከተማ ልማት ጋራ በመሆን ቦታ አሁን ተሰጥቷቸው ግንባታ አሁን ለመጀመር እንዲያስችላቸው በራሳቸው ያቀራቀሙት ነው እንጂ መንግስት የሰጣቸው አሁን ግንባታ ይጀምራሉ። መንግስት ግን ለዚህ ለግንባታ የሚሆን አስፈላጊውን አመቻችቷል፣ ቦታውን ሰጥቷቸዋል። ተጨማሪ እርዳታ እንግዲህ እነዚህ ሰዎች የነበራቸው ገቢም በዚ የተኛ ቃጠሎ ምክንያት ወድሟል። ችግር ላይ እንደሚወርቁ ነው ብዙ ሰዎች የሚናገሩት እና ግራሽ የሆነ ሌላ እርዳታ ይደረግላችኋል። እንዴት ነው አሁን ዛሬ ራሱ የእለት ጉርስ አሁን ያለውን ሁኔታ እስኪ ያገግሙ ድረስ በክልሉ አደጋ መከላከል በኩል ዛሬ ከሰዓት መሰጠት ጀምሯል። አርባ ዘጠኝ ሰው ተለይተው ምንም የለንም ያሉ ተመዝግበው ስራ አርባ ዘጠኙ ዛሬ እየወሰዱ ነው። እቃ እንድንወስድ አልተፈቀደልንም ለምንድን ነው ብለው ጠይቀው ነበረ። ይሄ የተሰጣቸው ምርት ምን ነበረ ከአስተዳደሩ ወይም ከፕሬዚዳንቱ እቃ የተከለከለ የለም። እንደውም እነሱም የእነሱ ቤተሰብም፣ ፖሊስም፣ አጠቃላይ ህብረተሰቡ በትብብር ነው እቃው የተቻለ ያክል እንዲወጣ የተደረገው እንዲወጣ ተደርጎ የሁሉም እገዛ ስለነበር አንድ ቦታ እንዲሰባሰብ ነው የተደረገው። ማን የማን ነው የሚለውን ለመለየት በጊዜው አስቸጋሪ ስለሆነ በዚህ አጋጣሚ ደግሞ እዛ ሀብት የሌለው ሰው የእኔ ነው የጓደኛዬ ነው ብሎ የራስ የማድረግ ነገር ከዝርፊያ ለመጠበቅ ሲባል ነው አንድ ቦታ እንዲሰባሰበ የተደረገው እና አሁን ያ ለኮሚቴዎቹ ለመመለስ ተጠርሷል። ስራው ይሄኛ የተቃጠለውን ቦታ ይሄው ስራው የኤሌክትሪክ ስራ አልቋል። ትላንት ከሰዓት ጀምሮ ዛሬ አሁን ቦታውን አስተካክሎ የሽንሸና ስራው ሊጀመር ነው። ተሰርቶ አልቆ የተዘጋጀ ነው ለነሱ የሚያስረክቧቸው። ይህም በ ዛሬው ስብሰባም የተማመኑበት እና ስምምነት ላይ ያደረሱበት ነው። ሌላው ደግሞ የተነሳው ጉዳይ ይሄ በተደጋጋሚ ቃጠሎ የሚደርሰውን በተመለከተ እነዚህ ሰዎች ብዙ ቅሬታ አላቸው። ይህን የህዝቡን ቅሬታ መልስ ለመስጠት አስተዳደሩ የሚወስደው እርምጃ አለ። ወደፊት አሁን ምንድን ነው ከዚህ በፊትም ተነግሯቸው ነበረ። እነሱ በማህበርም ተማምነው ነው ይሄን የተቀበሉት። እዛ ውስጥ የምግብ ቤት እንዳይገባ ማብሰል የሚሉት ነገር እንዳይኖር ነበረ ለማብሰል አመቺም ያልሆነ ቦታ ነው። እና ያንን እስከዛሬ ድረስ በራሳቸውን በራሳቸው እየጠበቁ ነበር የኖሩት። አሁን ግን በመጨረሻ ፈቃድም ሳይኖር እነሱም የበፊቱን አይነት ጥበቃቸውን አላልተው ምግብ ቤት እዛ በመግባቱ ይሄ ችግር ሊደርስ የቻለው እንደሰማሁት ከሆነ ከእነሱ ወገን አሁንም ቢሆን ትናንትና እንደነገሩኝ ከምግብ ቤት የተነሳ እሳት ነው ነው የሚልኝ። እርስ እነሱ ግን አሁንም ቢሆን ብዙ የታወቀ ነገር የለም። በእርግጠኝነት የሚታወቅ በፖሊስም ይሄ ነው ተብሎ ስጠርሶ የቀረበ ነገር የለም የሚል ሀሳብ አላቸው። እርስ እርግጠኛ ታውቋል የሚሉት አሁን መንስው መንስው ታውቋል። ፌዴራል ፖሊስ እና ክልሉ ፖሊስ በጋራ ነው ያካሄዱት። የሚያጠራ ከፖሊስ የበለጠ ሌላ አካል የለም። ከዚህ በፊት ለነበሩት ቃጠሎችም መነሻው እስከ ዛሬ ድረስ ግልጽ አልሆነም ነው የሚሉት እኮ እነሱ። እሳቱን ብቻ ሲቀጣጠል ለማጥፋት ዘመቻ ተደርጎ ከዛ በኋላ ነው መንስኤው ምንድን ነው የሚለውን ወደ ማጣራት የተሄደው። እዛ ያሉ ማህበራት የቀጠሯቸው ጥበቃዎችም አሉ። እነዛ ጥበቃዎች በሚሰጡት መረጃና እንደገና የክልሉ ፖሊስ ከፌዴራል ጋር አንድ ላይ ባደረጉት ክትትል ነው ምንድን ነው መነሻው የሚለውንም ለማወቅ የተቻለው። ደግሞ ሌላው ትላንትና እንደነገሩኝ ከሆነ ሶስት ሰዎች ብቻ ናቸው ስር በፖሊስ ቁጥጥር ስር የነበሩት ብለህ ነበር። ዛሬ ግን ከእነሱ እንደሰማሁት ከመቶ ሀምሳ ያላነሰ ሰው እንደተፈታ ዛሬም ከሁለት መቶ በላይ ሰዎች እንደታሰሩ ትላንትና የጠቀስክሎት እኔ ራሴ ያናገርኳቸው አቶ ገብረመድህን የሚባሉት ተጎጂ ስር ላይ እንደሚገኙ እና እንደውም የፍርድ ቤት ቀጠሮ እንደተወሰነባቸው ነው የሰማው ዛሬ። ስለዚህ የሚያውቁት ነገር አለ። እርሱ አውቶቡስ መስበር ጋራ በነበረው ል ሁለት ሰዎች ላይ አሁን ፖሊስ እያጣራ ነው ያለው። የአቶ ገብረ መድህን ጉዳይ ግን እዛ ያዩ ሰዎች ፖሊስ ጋር ሄደው ከሰው ብራችንን እሱ ነው የወሰደው እና እንዲመልስልን የሚል ነበረ። በዛ ነው የተከሰሰው እና በቂ መረጃ ቀርቦ እዛ መደብር ያላቸው ሰዎች ከሰው በዛ ክስ ምክንያት ነው ወደ ጣቢያ የገባው። ሌሎቹስ ምንድን ናቸው? ሁለት መቶ በላይ ታሰሩ የሚባሉት አሉ። ሁለት መቶ በላይ የሚል ነገር የለም። የዛኔ በተረበሸበት ወቅት የተወሰኑት በአንድ ቦታ እንዲቆዩ የተደረገው መንገድ ላይ ነው እየበተነ ነው፣ ፖሊስ በአስለቃሽ ጭስ ነው የበተነው። እሺ፣ በጣም አመሰግናለሁ። የተለያዩ የቃጠሎ ተጎጂዎች ለቪኦኤ እንደገለጹት ከሆነ ተጎጂዎቹ አሁን በቃጠሎ ከወደመው ስፍራ ይልቅ ከዛሬ ሶስት ዓመት በፊት ተቃጥሎ ከለቀቁበት ሸዋበር በተባለው ስፍራ ቢመለሱ ይመርጣሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከምሽቱ 3 ሰዓት ከ22 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የኬንያው ፕሬዚዳንት ኡሁሩ ኬንያታ የኬንያና ና የኢትዮጵያ የግል ዘርፍ መሪዎች ለሁለቱም ሀገሮች ወጣቶች የሥራ እድል ለመፍጠር አብረው እንዲሰሩ ጥሪ አቅርበዋል። ኬንያታ ይህንን ያሉት በሁለተኛ ቀን የኢትዮጵያ ጉብኝታቸው አዲስ አበባ በተደረገው የኬንያና የኢትዮጵያ የቢዝነስ መድረክ ላይ ነው። አዳነች ፍሳሐዬ ዝርዝሩን ይዛለች። የኬንያ ርዕሰ ብሔር ኬንያታ የሁለቱ ሀገሮች የግል ዘርፎች መሪዎች በሁለቱም ሀገሮች ላሉት ወጣቶች የሥራ ዕድል ለመክፈት አብረው እንዲሰሩ ጥሪ አድርገዋል። ወጣቶች ተገቢ የስራ ዕድል እንዲያገኙ የማድረጉ ኃላፊነት የመንግስታቱ የመሆኑን ያህል የግል ዘርፍም ኃላፊነት ነው በማለት የኬንያው መሪ አስገንዝበዋል። ለወጣቶቻችን የስራ ዕድል በመፍጠር ረገድና ለሸቀጦቻችሁና ለአገልግሎቶቻችሁ አዳዲስ ገበያዎችን ለማግኘት ስትሉ በተቻላችሁ መጠን ከእኛ ጋር የመስራት ግዴታ አለባችሁ ሲሉ ፕሬዚዳንት ኬንያታ አሳስበዋል። በሁለቱ ሀገሮች መካከል የመዋዕለ ንዋይ ፍሰት በሰላም እንዳይከናወን እንቅፋት የሚሆኑትን ነገሮች በፍጥነት ለይቶ ማወቁ የሁለቱ ሀገሮች መንግስታት በፍጥነት እንዲያስወግዷቸው ያስችላቸዋል ብለዋል ፕሬዚዳንቱ የኢትዮጵያ ኩባንያዎች በናይሮቢ የመዋዕለ ንዋይ ገበያ የመዋዕለ ንዋይ ካፒታል ወይም ወረት እንዲሁም ንግድ ከፍ እንዲያደርጉ በሚያስችሏቸው ህጎችና መመሪያዎች ላይ ለመመካከር ኬንያ ዝግጁ መሆኗን ፕሬዝደንት ኬንያታ አስገንዝበዋል። ኬንያ በተለይም የአክሲዮን ልውውጥን በሚመለከት በንግድ ተቋሞች መካከል በሚደረግ የህብረት ሥራ የተነሳሳች መሆኗን ፕሬዚዳንቱ ጠቁመዋል። በጠንካራ የገንዘብ ይዘትና የገንዘብ ፖሊሲ ማዕቀፍ የሚደገፈው የኬንያ የግል ዘርፍ በአፍሪካ በከፍተኛ ፍጥነት እያደጉ ካሉት መካከል እንደሚፈረጅ ኬንያታ ጠቅሰው እዚህ ኢትዮጵያ ውስጥ እንዲኖር የምንፈልገውም ይህ ነው ብለዋል። ምናልባት ከእኛ ልምድ መቅሰም ከተፈለገ በሚል እውቀታቸውን በደስታ ለማካፈል ዝግጁ የሆኑ የግል ዘርፍ ከፍተኛ መሪዎችን ይዤ መጥቻለሁ በማለትም የኬንያው ርዕሰ ብሔር ተናግረዋል። በኬንያና በኢትዮጵያ መካከል የሚደረገው የንግድ ግንኙነት መጠን በከፍተኛ ደረጃ እንደሚያድግ ያላቸውን ተስፋም ገልጸዋል። እንደ አውሮፓ አቆጣጠር በ2012 ዓ ም አቻምና ማለት ነው። ኬንያ ወደ ኢትዮጵያ የምትልከው ሸቀጣሸቀጥ መጠን 53.2 ሚሊዮን ዶላር ነበር። ከኢትዮጵያ ወደ ኬንያ የሚገባው ግን 4.1 ሚሊዮን ዶላር ነበር። ከዓለም አቀፍ የልማት አጋሮቻችን የሚገኘው የልማት ምንጭ እያሽቆለቆለ በመሆኑ ኬንያና ኢትዮጵያ ቅድሚያ በሚሰጧቸው ዘርፎች ላይ ለወሳኝ የልማት ውጥኖች ገንዘብ ለማቅረብ የሚቻልበት ሌላ አማራጭ ማፍለቅ ይኖርባቸዋል ሲሉ መክረዋል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም በንግድ መድረኩ ባደረጉት ንግግር በኬንያና በኢትዮጵያ መካከል የንግድ ልውውጥ እንዲጠናከር የተቻለውን ሁሉ አደርጋለሁ ብለዋል። በሁለቱ ሀገሮች መካከል የሚደረግ የንግድና የመዋለ ንዋይ ልውውጥ እንዲጠናከር በሁለቱ ሀገሮች ድንበሮች አካባቢ ልዩ የኢኮኖሚ ቀጠና በቅርቡ ይመሰረታል በማለት የኢትዮጵያው ጠቅላይ ሚኒስትር ብሩህ ተስፋ አንጸባርቀዋል። አዲስ አበባ በተካሄደው የቢዝነስ ወይም የንግድ መድረክ የኬንያ ብሔራዊ የንግድ ምክር ቤት እና የኢትዮጵያ የንግድ ምክር ቤት በሕዝብ ለሕዝብ ግንኙነት መሰረት በሁለቱም ሀገሮች መካከል ንግድንና መዋለ ንዋይን የማጠናከር ውል ፈርመዋል። በተያያዘ ዜና ሚስተር ኬንያታ የምስራቅ አፍሪካ ሀገሮች መሪዎች በደቡብ ሱዳን ስለሚመደበው የማረጋጋትና የጥበቃ ኃይል መጠን ጉዳይ ለመነጋገር ነገ ሐሙስ አዲስ አበባ በሚካሄደው ስብሰባም ላይ ይሳተፋሉ። ዘጋቢያችን ማርታ ቫንደር ቮልፍ ከአዲስ አበባ የላከችውን ዘገባ አዳነች ፍስሐዬ ታቀርበዋለች። በደቡብ ሱዳን ተቀናቃኝ ወገኖች መካከል የሚካሄደውን የሰላም ንግግር ሲሸመግል የቆየው የምስራቅ አፍሪቃ የልማት ትብብር በይነ መንግስታት ኢጋድ በአሁኑ ወቅት በደቡብ ሱዳን ወታደሮችን በማስፈር ጉዳይ ላይ እያተኮረ ነው። የምስራቅ አፍሪካ ሀገሮች ልዩ ጉባኤ የሚያደርጉት ስለ ደቡብ ሱዳን ጉዳይ ለመነጋገር እንደሆነ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። አብዛኞቹ ሀገሮች ስለ ተስማሙበት በደቡብ ሱዳን ስለሚመደበው ወታደራዊ ኃይል ጉዳይ ይነጋገራሉ። ከመላው የኢጋድ ሀገሮችና የኢጋድ አባል ካልሆኑት ብሩንዲና ሩዋንዳ የተውጣጣ የአፍሪቃ ብርጌድ ወይም ግብረ ኃይል ይመደባል። ወደ ደቡብ ሱዳን ወታደሮች ለመላክ የተስማሙት ሌሎቹ ሀገሮች ኢትዮጵያ፣ ኬንያና ጅቡቲ ናቸው። በደቡብ ሱዳን ግጭት ከተነሳበት ጊዜ ጀምሮ የኡጋንዳ ወታደሮች በደቡብ ሱዳን መስፈር የደቡብ ሱዳን ተቃዋሚ ወገኖችና ዓለም አቀፍ ማህበረሰብ ለሰላማዊ መፍትሄ እንቅፋት ነው በማለት ሲነቅፉ ቆይተዋል። ስለሆነም የኡጋንዳ ወታደሮች ቀስ በቀስ ከሀገሪቱ ይወጣሉ። በደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም ውስጥ ባለፈው ታሳስ ወር ጠብ ያስከተለ ልዩነት ከተነሳ በኋላ በፕሬዝደንት ሳልቫኪር ወታደሮችና በቀድሞ ምክትል ፕሬዝደንት ሪያህ ማቻር ታማኝ ኃይሎች መካከል ውጊያ መካሄዱ የሚታወስ ነው። በደቡብ ሱዳን ተዋጊ ኃይሎች መካከል ባለፈው ጥር ወር የተፈረመው የሰላም ስምምነት ስላልሰመረ ክልላዊ መሪዎቹ ስምምነቱን ለማስከበር ስለሚቻልበት ጉዳይ እየመከሩ ነው። በነገው ጉባኤያቸው ስለሚላኩት ወታደሮች መጠንና ስለ ውክልናቸው ስፋት እንደሚነጋገሩ አምባሳደር ዲና ሙፍቲ አብራርተዋል። የሰላም ጥበቃ ኃይል አይነት ስለሆነ የተኩሱ ማቆሙን ስምምነት ያጠነክራል ወይም በተግባር ላይ እንዲውል ያደርጋል። ተቆጣጣሪዎቹንና ተኩሱ መቆሙን የሚያጣሩትን ወገኖችም ይረዳል። የኢጋድ አባል ሀገሮች መሪዎች ስለሚላኩት ወታደሮች መጠንና ስለ ውክልናቸው ስፋት ከወሰኑ በኋላ ወታደሮቹ በደቡብ ሱዳን እንዲመደቡ የአፍሪቃ ሕብረትና የተባበሩት መንግስታት ድርጅት ማጽደቅ ይኖርባቸዋል። በደቡብ ሱዳን በተነሳው ውጊያ በብዙ ሺህ የሚቆጠሩ ሰዎች ተገድለዋል። ወደ አንድ ሚሊዮን የሚጠጉ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። የኢጋድ ጉባኤ አዲስ አበባ ከተካሄደ በኋላ የደቡብ ሱዳን ሕዝብ በሰላሙ ሂደት መሳተፉን ለማረጋገጥ የሲቪሉ ማህበረሰብ እዛው አዲስ አበባ ላይ ጉባኤ ያካሂዳል። ወደሚቀጥለው የመጽሔት ዘገባ ስናልፍ በድንገት የገባበት ወይም ደብዛው በጠፋው የማሌዥያው አውሮፕላን ተሳፋሪዎች ሁለቱ የተጭበረበረ ፓስፖርት ተጠቅመው ነው ለመብረር የቻሉት። እንዲህ ያለው አስደንጋጭ ሁኔት ሁነት እንዲህ በቀላሉ መፈጸም የመቻሉ መሆንነት። ሀገሮች እንደምን ተገቢውን ዓለም አቀፍ ተቋማት ተጠቅመው አስፈላጊዎቹን የደህንነት ማረጋገጫ ዘዴዎች ተግባራዊ ማድረግ ይሳናቸዋል የሚሉትን ጨምሮ ሌሎች ዓለም አቀፍ የጉዞ ደህንነት ጥበቃን የሚመለከቱ በርካታ ጥያቄዎች እንዲነሱ ምክንያት ሆኗል። የአሜሪካ ድምጿ ካርላ ባብ ያጠናቀረችውን የዚህ ዘገባ ዝርዝር አሉላ ከበደ ያቀርባል። ለአፍታ ራሱን በሉጂ ማራልዲ ቦታ ያድርጉና ያስቡ ማራልዲ ባለፈው ቅዳሜ 239 ሰዎችን አሳፍሮ ይበር ከነበረበት ሰማይ እስካሁን በውል ባልታወቀ ምክንያትና ሁኔታ ድንገት ከተሰወረውና የገባበት ካልታወቀው የበረራ ቁጥር 370 የማሌዥያው አውሮፕላን ተሳፋሪዎች አንዱ መሆናቸውን ከበረራ ባለስልጣናት ሪፖርት ሲረዱ የተሰማቸውን አስገራሚም አስደንጋጭም ሁኔታ ለአፍታ በምናብ ለማየት ይሞክሩ። ጣሊያናዊው ሚስተር ማራልዲ ግን እጅግ ግራ በተጋባ ስሜት እንደ ተዋጡ ነበር። ከበድ ያለ ቅላጼ ባዘለ እንግሊዘኛ እንደ ምን አንድ ሰው የተሰረቀ ፓስፖርታቸውን ተጠቅሞ ዓለም አቀፍ በረራ ማድረግ የመቻሉን እውንነት እንዳልገባቸው ለጋዜጠኞች በሰጡት አስተያየት ለማስረዳት የጣሩት ይሲን ማይ ፓስፖርት ሜይ ቢ ናባዲ ካን ዩዝ አገን እኔ የመሰለኝ ማንም ፓስፖርቴን ተጠቅሞ መንቀሳቀስ እንደማይችል ነበር። ምክንያቱም ወደ ጣሊያን እንደተመለስኩ ነበር ፓስፖርቴ መጥፋቱንና ማንም እንዳልተገለገለበት እንዲያደርጉ ለፖሊስ ለጣሊያን ፖሊስ ያስታወቅኩት። ማራልዲ እንዳስረዱት የተሰረቀውን ፓስፖርት ጉዳይ ለሚመለከታቸው ዓለም አቀፍ ባለሥልጣናት ከገለጡ ያን ፓስፖርት ይዞ የሚንቀሳቀስ አንድ ሰው እንደምን ከደህንነት ጥበቃ ባለሥልጣናት እይታ ሊሰወር ይቻለዋል? የተሰረቁ ፓስፖርቶች መረጃ የሚገኝበት ቋት ጋር እስካልተመሳከረ ድረስ አዎ፣ ያንም ፓስፖርት ተጠቅመህ መብረር ትችላለህ። ክሪስ ብሮንክ በሂውስተን ቴክሳስ የሚገኘው የራይስ ዩኒቨርሲቲ የቤከር ተቋም የህብረተሰብ ጉዳዮች ፖሊሲ ጥናት የፓስፖርት ቴክኖሎጂ አዋቂ ናቸው። የተሰረቀ ፓስፖርት ተጠቅመው በበረራ ቁጥር ኤምኤች 370 አውሮፕላኗ የተሳፈሩትን ሁለት ሰዎች ያለም አቀፉን ፖሊስ ድርጅት የኢንተርፖልን መረጃ ቋት ሳታመሳክር በማሳፈር ማሌዥያ ብቸኛው አገር ከመሰለችው መሳሳቶ ነው ይላሉ ብሮንክ ሲያብራሩ ዩናይትድ ስቴትስ፣ ብሪታንያና የአረብ ኤምሬት ሶስቱ ብቸኛ አገሮች ናቸው። በሁሉም አለም አቀፍ በረራዎቻቸው ወቅት የተሳፋሪዎቻቸውን ፓስፖርት ከዚያ የመረጃ ቋት በማመሳከር ትክክለኝነቱን የማረጋገጥ አሰራር የሚከተሉት። ሌሎች ሰላሳ ስምንት አገሮች ብቻ ደግሞ በቪዛ ማዘዣ ፕሮግራማቸው አማካኝነት የኤሌክትሮኒክ የመረጃ ማስተላለፊያ ኢቺፕ ቴክኖሎጂን በመጠቀም የተሳፋሪዎችን ፓስፖርቶች ትክክለኝነት የመለየትና የማረጋገጥ አሰራር የሚከተሉት። ይህ ሁሉ ባለበት ታዲያ ለምን ይሆን አገሮች የሀያ አንደኛው ክፍለ ዘመን የግድ የሚላቸውን እነኚህን የቁጥጥር መገልገያዎች በሥራ ላይ መዋል የተሳናቸው? የኢንተርፖልን የመረጃ ቋት ከገዛ አሰራራቸው ጋር ለማቀናጀት የሚያስችለው መሠረተ ልማት ውድና ብዙ ጊዜ ጠያቂ መሆኑ ነው ይላሉ ብሮንክ። አገሮች አሰራራቸውን ያጠናክሩና ከኢንተርፖል የመረጃ ቋትም ጋር ያስተሳስሩ ዘንድ በመርዳቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርንና ሌሎች ወገኖችን ያበረታታሉ። ያኔም የተሰረቀ ፓስፖርት ተጠቅሞ በበረራ ቁጥር ኤምኤች 370 የተሳፈሩትን ሁለት ሰዎች የመሰሉ ሌሎች ያለ ትክክለኛ ፓስፖርት መሳፈር እጅግ አዳጋች አድርገዋል። አሁንም የፓስፖርት ቴክኖሎጂ አዋቂው ብሮንክ፣ አሁን ግን መለስ ብሎ ሁለቱ ሰዎች የአውሮፕላን ትኬታቸውን የገዙ በገዙበት ወቅት የተሰበሰቡ መረጃዎችን መመርመር አለባቸው። ለመሆኑ ሰዎቹ ሳይታወቅባቸው እንዴት አድርገው ከአውሮፕላኑ መሳፈር ቻሉ? ትኬቶቹን የገዙበት መንገድ ገንዘብ ከፍለው ወይስ በተለመደው አሰራር መሰረት የብድር ካርድ ተጠቅመው ገዙ? ፎቶግራፋቸው ተቀርጾ ተይዞ ይሆን? የአውሮፕላን ጣቢያው የመመርመሪያ በሮች እንዴት አለፏቸው? በወጉ ተፈትሸው ነበር እስከሚሉት ድረስ በመሄድ እያንዳንዱን ሽርፍራፊ መረጃ መላልሶ መመርመር ይጠበቅባቸዋል። እንደ እውነቱ ከሆነ ውጤቱ በነኚህ መረጃዎች ምንነት የሚወሰን ይሆናል። ሁለቱ ሰዎች የተሰረቀ ፓስፖርት ተጠቅመው ዓለም አቀፍ በረራ ማድረግ የቻሉበት መንገድ አሁንም በውል አልታወቀም። ይሁንና ከአርባ ሚሊዮን በላይ የተሰረቁ ፓስፖርቶች ተበትነው ባሉበት ዓለም ከአንድ በላይ በየጊዜው ተደጋጋሚ ሊፈጸም የሚችል ገቢር መሆኑን ግን ማመን አይገድም ነው የሚሉት ብሮንክ። እስካሁን ያልተቋረጠ የጥያቄ ጋጋታ እንጂ ለመልሶች ያልበቃው ደብዛው የጠፋው የማሌዥያ አውሮፕላን እጣ ያኔ የተገኘለት ማለት ነው። ዘላቂ መላ መፈንጠቁ ግን አይቀሬ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አሁን የሰዓቱን ዋና ዋና ዜናዎች እናሰማችሁ። በደቡብ ሱዳን መንግስትን በመገልበጥ ሙከራ የተከሰሱ የቀድሞ የኤስፒኤልኤም አባላት የፍርድ ሂደት ዛሬ በጁባ ቀጥሏል። የቀድሞ የኤስፒኤልኤም ዋና ጸሐፊ ፓጋናሙም፣ የቀድሞ የደህንነት ሚኒስትር ኦያ ኢዴን ኦጃክ፣ የቀድሞ ረዳት የመከላከያ ሚኒስትር ማጃክ ዳጎት አተም እንዲሁም ቀድሞ በዚህ በዩናይትድ ስቴትስ የደቡብ ሱዳን ልዩ መልክተኛ ኢዚኪኤል ሎርጋት ኮርስ የፕሬዝደንት ሳልቫኪርን መንግስት በመገልበጥ ሙከራ ነው የተከሰሱት የአገሪቱ ፍርድ ቤት ከአሁን ቀደም ከስር የተለቀቁት ሰባት የቀድሞ የኤስፒኤልኤም ባለሥልጣናት ጭምር ሁሉም የፊታችን መጋቢት አስር ፍርድ ቤት እንዲቀርቡ ተወስኗል። በሊቢያ ሸማቂዎች ይዞታ ስር ከሚገኝ ወደብ የነዳጅ ዘይት ድፍድፍ የጫነ መርከብ ከአገሪቱ ባህር ኃይል አምልጦ ወደ ዓለም አቀፍ ውሃ በማለፉ የአገሪቱ ፓርላማ ጠቅላይ ሚኒስትሩን ከሥልጣን አባሯል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ የዩክሬንን የሽግግር ጠቅላይ ሚኒስትር በዋይት ሀውስ ተቀብለው ያነጋግራሉ። ማሌዥያ 239 ተሳፋሪዎችን ይዞ የት እንደገባ የጠፋው አውሮፕላን ፍለጋው የሚያደርሰውን ክልል አስፍታለች። ይሁን እንጂ ተልኮ በአሁኑ ጊዜ ከነፍስ ማዳን ይልቅ የፍለጋ መረጃ ላይ መሆኑን አልካደችም። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የረቡዕ ምሽት ስርጭት ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን ወደ ሁለተኛው አጋማሽ መሻገራችን ነው። አሜሪካና ሕዝቧ ዛሬ መጋቢት ሶስት ቀን አንድ ዓለማችንን የለወጠ ምናልባትም ደግሞ መለስ ብለን ብናየው ይሄ ቴክኖሎጂ ባይፈጠር ብለን ብናስብ ዓለማችን ፍጹም ከምናውቃት የተለየች እንደምትሆን የምንረዳበት ፈጠራ ተከናውኗል። ልክ የዛሬ 25 ዓመት የዓለም የመረጃ መረብ ወርልድ ዋይድ ዌብ ተፈጠረ፣ ዓለም ላትመለስ በለውጥ የቴክኖሎጂ ምህዋር ነጎደች። አስቀድመው ተመራማሪዎች እርስ በርስ መረጃ ለመለዋወጥ የዘረጉት የመረጃ መለዋወጫ ዓምድ ዛሬ በየቤቱ በየመንደሩና በየከተማው በየብስ ባየርና በውሃ ላይ ጥቅም ላይ የዋለ የዓለማችን ትልቁ የመረጃ ድር ሆኗል። ወቅቱ 1981 ዓ ም በሰሜን ኢትዮጵያ የእርስ በርስ ጦርነት የተፋፋመበት የደርግ መንግሥት የመጨረሻ ሁለት ዓመታት የሥልጣን ዘመናት ነበር። በዛን ወቅት ታዲያ እንግሊዛዊ ተመራማሪ ቲም በርነርስሊ በጂኒቫ ስዊትዘርላንድ ለአውሮፓ የኒውክሌር ተቋም ይሰሩ ነበር። የምርምር ሥራዎችና ውጤቶችን ለመመልከት ተመራማሪዎች ከዓለም ዙሪያ ወደ ጂኒቫ ውቅያኖስ አቋርጠው ድንበር ተሻግረው ይጓዙ ነበር በዚህ ጊዜ በርነርስ ሊ አንድ ሐሳብ ይከሰትላቸዋል የተመራማሪዎቹ ኮምፒውተሮች እርስ በርስ መነጋገር ቢችሉ በቀጥታ መረጃ መለዋወጥ ይቻል ነበር የሚል ይህንን ሐሳብ ተመራማሪው ለበላይ አለቆቻቸው አቀረቡ የመረጃ ቋት አመራር የሚል ንድፈ ሐሳብ በጽሑፍ ሲቀርብ የአለቆቹ መልስ ግን ግልጽነት የጎደለው ግን ደስ የሚል ሐሳብ ነው ብለው አለፉት። በእርግጥ ምን እንደሆነ መለስ ብለው ቢረዱት ምን ይሰማቸው? በርነርስሊ ያቀረቡት ንድፈ ሐሳብ አሁን በዓለም የመረጃ መረብ ወርልድ ዋይድ ዌብ በመባል ይታወቃል። ተመራማሪው ከሥራ ባልደረባቸው ጋር በመሆን የኮምፒውተር አገናኝ ቋት ወይም ሰርቨርን ከኮምፒውተሮች ማገናኛ መስተጋብር ወይም ብራውዘር ጋር ለማዛመድ ሁለት ዓመት ፈጀባቸው። በስተ መጨረሻ በይፋ በነሐሴ 1983 ዓ ም የደርግ መንግሥት ከወደቀ በሦስተኛው ወር ነው። ሥራው ይሳካል። በ1985 ዓ ም በዓለም 500 የመረጃ ቋት ኮምፒውተሮች ነበሩ። ዛሬ 1.7 ቢሊየን ሰው የመረጃ መረብ ወይም ኢንተርኔት አገልግሎት ተጠቃሚ ሆኗል። ጂም ሄንድለር የሬይን ሲለርስ የመረጃ ፍለጋ አምዶች ተቋም ሥራ አስኪያጅ ናቸው። ከትሮይ ኒውዮርክ በስካይፕ ለቪኦኤ ሲናገሩ ለኢንተርኔት እድገት ዋናው እንቅፋት የነበረው በእንግሊዝኛ የፊደል መምቻ አምድ ወይም ኪቦርድ መፍጠሩና ኮዱን ከሌሎች ቋንቋዎች ጋር ማገናኘት እንደነበር አስታውሰው፣ በስተመጨረሻ ፈተናው ሲፈታ በኢሲያ አህጉር የአገልግሎቱ ተጠቃሚዎች ቁጥር በእጅጉ አሻቀበ ይላሉ። በአሁኑ ወቅት በዓለማችን ከሚገኙ አስር የመረጃ መረቡ ታላላቅ ኩባንያዎች ስድስቱ በቻይና ውስጥ ነው የሚገኙት፣ እንደ ፌስቡክ ያሉ ማለት ነው። በርካቶች ይሄን አያውቁም፣ ግን በዓለማችን ሁለተኛው ትልቅ የመረጃ መፈለጊያ ገጽ ባይዱ የሚባል የቻይና ኩባንያ ነው። በዩናይትድ ስቴትስ ከሰማንያ እስከ ዘጠና በመቶ የሚሆነው ሰው የኢንተርኔት አገልግሎት ተጠቃሚ ነው። ሆኖም የገበያ እድገቱ እምብዛም አይታይም። በቻይና ወደ 25 ከመቶ እድገት ይታያል። አገሪቱም በግዝፈቷ ከአሜሪካ በእጅጉ ትበልጣለች። በህንድም ቁጥሩን ለመናገር ባልችልም ከጥቂት ተጠቃሚዎች ጀምሮ በፍጥነት በማደግ ላይ ያለ ገበያ ነው። ስለዚህ በድረገጽ ተጠቃሚዎች ቁጥር እድገቱ የሚመጣው አገልግሎቱን እስካሁን ማግኘት ባልቻሉ አካባቢዎች ነው። ጂም ሄንድለር ከበርነርስ ሊ ጋር በመሆን በርካታ የጥናት ጽሑፎችን ያሳተሙ ባለሙያ ናቸው። በኒውዮርክ በሚገኘው የፎርዳም ዩኒቨርሲቲ የመገናኛ ብዙሃን ግንኙነት አጥኚ የሆኑት ፖል ሌቪንሰን እሳቸው በስካይፕ ለቪዌ ሲናገሩ የኮምፒውተር መረጃ መለዋወጫ መረብ ባይፈጠር የአረብ አገሮችን ያናወጡ ሕዝባዊ ተቃውሞዎች የዎል ስትሪትን እንውረር ዘመቻዎች አይኖሩም ነበር ይላሉ። ጥቂት ለማከል ያህል ኢሜይልም አይኖርም ነበር። ደብዳቤ ጽፈን ሱቅ ሄደን ፖስታ ገዝተን 31 ቁጥር አውቶቡስን ይዘን አራት ኪሎ ሄደን ፖስታ ቤት ቴምብር ገዝተን ለጥፈን ሚዛኑ ተለክቶ በተላከ በሁለት ሳምንቱ ወይም ደግሞ በሁለት ወሩ የሚደርስ የሰላም ደብዳቤ እንላላክ ነበር። በዓለም ዙሪያ በቢሊየን የተቆጠሩ ሰዎች የኢንተርኔት አገልግሎትን ሲያገኙ አንዳንድ መንግስታት ግን እየመጠኑ ነው የመረጃ መረቡን አገልግሎት ለሕዝባቸው የሚያደርሱት። በኒውዮርክ በሚገኘው የፎርዳም ዩኒቨርሲቲ የመገናኛ ብዙሃን ግንኙነት አጥኚ የሆኑት ፖል ሌቪንሰን መንግስታት የመረጃ መረብ ወሳኝ የለውጥና መሪ የእድገት አምድ እንደሆነ ያምናሉ ይላሉ። የለየለት ጦርነት ላይ ነው እኮ ያለ ነው። በአንድ በኩል መንግሥታት የቴክኖሎጂውን ጠቀሜታ ይረዳሉ። ዜጎች መረጃ እንዲያገኙና ከፊታቸውን ያለው መረጃ ደግሞ እንዲዘግቡ ይሄ የዜጎች ዘገባ የሚባለው ማለት ነው። ይህንን ጠንቅቀው ያውቃሉ። በሌላ ጎን ደግሞ በዓለም ዙሪያ በርካታ የተንቀሳቃሽ ስልክ አገልግሎት በፍጥነት እየተስፋፋ ነው። ይሄ ደግሞ ለዲሞክራሲና ሀሳብን በነጻነት ለመግለጽ ምቹ ሁኔታን ይፈጥራል። ስለዚህ ዕቀባው ቢኖርም ዜጎች ግን አሁንም እያሸነፉ ነው። በመጨረሻው አሸናፊዎቹ እነርሱ ይሆናሉ። የዓለም አቀፉ የመረጃ መረብ ከተፈጠረ ዛሬ 25 ዓመት ቢሞላውም በጥቅም ላይ የዋለው ግን ከአቅሙ በጥቂቱ እንደሆነ ሄንድለር ያስረዳሉ። ይሄ ማህበረሰብን በተለያዩ ዘርፎች የለወጠ ኃይል ነው። ይህንን የመረጃ አምድ ለማቆም የተጠቀምንባቸውን የሂሳብ ቀመሮችና ስሌቶች እንዲሁም የኢንጂነሪንግ ወይም የምህንድስና እውቀቶች በሚገባ እናውቃለን። ማህበረሰብን እንዴት እንደለወጠ፣ ምን ያህል ሚና ሊጫወት እንደሚችል ግን ዛሬም በውሎ አልተረዳ ነውም። በእርግጥ በጉዳዩ ላይ ተጨማሪ ጥናቶች እየተከናወኑ ይገኛሉ። ማህበረሰቡን እንዴት ለወጠ፣ የመረጃ ለውጡ በነጻነትና ዋጋ ሳያስከፍል እንዴትስ ይቀጥላል? የሚሉት ጥናቶች አስፈላጊ ናቸው። የዓለም የመገናኛ የመረጃ መረብ በተለያዩ የንግድ ፍላጎቶችም ሆነ መንግስታት ነጻነቱን ለመገደብ የሚያደርጓቸው ጥረቶች በስተ መጨረሻ አይሳኩም ሲሉ ባለሙያዎቹ ፍጹም ነጻ የሆነ የዓለም ዜጎች መገልገያ ሆኖ መቀጠሉን ያሰምሩበታል። የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ነው። ዝግጅቶቻችንን በ25ና በ31 ሜትር ባንዶች በአጭር ሞገድ ለማግኘት ትችላላችሁ። ተከታዩ ዝግጅታችን ሴቶችና ቤተሰብ ነው የሚሆነው። የሴትና የቤተሰብ ጉዳይ ከተነሳ ደግሞ ቆንጅታ እያብራ ትታወሳለች። እዚሁ አለች። ቆንጅት፣ ሴቶችና ቤተሰብ ይዘቱን አሁን ላስተዋውቅ በዚህ በዩናይትድ ስቴትስ ከሁለት ዓመታት በፊት የተቋቋመው የኢትዮጵያ ሴቶች መብት ማዕከል ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ወመን ክሩ ክሮ ከግንባር ቀደም ስራዎቹ አንዱ ወደ ተለያዩ በተለይም የመካከለኛው ምስራቅ ሀገሮች ስራ ፍለጋ የሚሰደዱ ኢትዮጵያውያት የሚገጥማቸው ስቃይና መርዳት የሚቻልበት ሁኔታ መሆኑን ይናገራል። በአሁኑ ወቅት ከተለያዩ የአረብ ሀገሮች ወደ ሀገር ቤት መመለስ የተገደዱ ወጣት ሴቶችን በማሰልጠንም በአጠቃላይም ኑሯቸውን በመመስረት ረገድ ለመርዳት አቅሙ ውስን መሆኑ እንዳለ ሆኖ እንቅስቃሴ መጀመሩንም እያስታወቀ ነው። በቅርቡ ታዲያ በዚሁ በዩናይትድ ስቴትስ የ በዚህ በዋሽንግተን የሴቶች የስራ ስደት ላይ የሚያተኩር ጉባኤ ለማካሄድ አቅዷል። የክሩ ቃል አቀባይ ወይዘሮ ማህደረ ጳውሎስ እንድታብራራልን ጋብዣታለሁ። ጉባኤ የሚካሄደው በእንግዲህ እንደ አውሮፓያን አቆጣጠር ማርች ሀያ ሁለት ነው። ይሄ እንግዲህ ሶስተኛው ከኢትዮጵያ ውጭ የሚኖሩ ሴቶችን ያሰባሰበ ድርጅት እንደመሆኑ ሶስተኛው የፊታችን ቅዳሜ ሳምንት መሆኑ ሶስተኛው ምክንያቱም ከተመሰረተ ሁለት አመቱ ነው። የመጀመሪያው ግን ለዚህ ድርጅት ምስረታ ምክንያት የሆነው የመጀመሪያ ጉባኤ ነበረ። ይህ ሶስተኛው ነው። ይሄንን ስል እንግዲህ በየአመቱ ልክ በአለም አቀፍ የሴቶች የሚሰጠው ርዕስ አለ እና ከዛ ጋር የተያያዘ ነው ዋና መሪ ቃል የሚደረገው። የዚህን አመት ግን እኛ ትኩረት የሰጠ ነው በተለየ ብዙ ጊዜ የተለያዩ ርዕሶችን እናነሳለን። በዚህ አመት ግን በአንድ ርዕስ ላይ ትኩረት ሰጥተን እዛው ላይ ብንነጋገር ይሻላል በሚል ይሄ ለስራ ብለው ከኢትዮጵያ የሚወጡ ሴቶችን በተመለከተ የተዘጋጀ ስብሰባ ነው፣ ኮንፈረንስ ነው። እዚ ዋሽንግተን ዲሲ ውስጥ ነው። ለስንት ቀን የሚቆይ ጉባኤ ነው ማህደር? አንድ ቀን ብቻ ነው፣ የአንድ ቀን ነው። እሺ፣ ድርጅታችሁ ክሩ ከተመሰረተ ጀምሮ ከሚንቀሰቅስባቸው ዋነኛ ዓላማዎች አንዱ ይኸው ለስራ የሚሰደዱ ወጣት ሴቶች በተለይ ወደ አረብ ሀገር በሚሄዱት ዙሪያ ሰራችሁ እንደሆነ ነው የምንረዳው። አሁን ደ ደግሞ ከአረብ ሀገሮች የተመለሱትን በተለይ ከሳውዲ የተመለሱትን ሴቶች ለመርዳት ከአገር በቀል በአገር ውስጥ ካሉ ድርጅቶች ጋር መስራት እንደያዛችሁ አስነብባችኋል። ምን እያደረጋችሁ ነው? እሱም በተመለከተ እንግዲህ ከድርጅቱ አዲስነት ከአቅምም ውስንነት የተነሳ በተወሰነ መልኩ እንደ ፓይለት ፕሮግራም ወይም እንደ ሙከራ ፕሮጀክት የጀመር ናቸው ነገሮች አሉ። አጋጣሚ ሆኖ እኛ ይሄንን አሁን የምነግርሽን የሙከራውን ያሰብ ነው የነበረው ይሄ አሁን የቅርብ ጊዜ በሳውዲ የተፈጠረው ከመፈጠሩ በፊትም ጀምሮ ነበር። ይሄንን ስንል ምንድን ነው፣ በገንዘብ እጦት ምክንያት የመኖሪያ ፈቃዳቸው ሳይታደስ ወይም ደግሞ ሳይኖራቸው ቀርተው ወደ ሀገር ቤት ለመመለስ እየፈለጉ በገንዘብ እጦት የሚቸገሩ በዚህ መካከልም ለእስር ቤትና ላላስፈላጊ ነገር የሚዳረጉ ሴቶች ያሉ መሆናቸውን የተለያዩ ጥናቶች አሳይተዋል። በዚህም መሰረት በአንድ በኩልም እነኚህ ወደ አገራቸው ተመልሰው ባላቸው ነገር መኖር የሚፈልጉትን መርዳት እንደ አንድ ከአድቮካሲው ባሻገር ወይም ደግሞ ከሌላው ከሚሰራው ግፊት ስራ ውጪ እነሱን መርዳት የሚል የጀመር ጀመርነው ፕሮግራም ስለነበር ነው ይሄን በዝግጅት ላይ ያለን በተለይም እስኪ እንደ ሙከራ ጊዜ ስለሆነ፣ ሁለት ልጆች ከሳውዲ አረቢያ፣ ሁለት ልጆች ደግሞ ከሊባኖስ ልጆች ለመውሰድ ልጆችን የምንመርጥበትን ሁኔታዎችን አሟልተን ተዘጋጅተን እየተጠባበቅን እያለ የዚህ የሳውዲ ጉዳይ መጣ። በዛ ምክንያት ትኩረታችንን ወደዚህ ያደረግን፣ ምክንያቱም በአንድ በኩል የሳውዲው ኦሬዲ በዚህኛው ተካቷል። የሊባኖሱም ደግሞ እንደዛው ትልቅ ችግር ውስጥ ስለነበር በዚህ ምክንያት ትኩረታችን ወደዚህ በመሳብ ከተመለሱት መካከል ለሙከራ ብለን የተወሰኑ ልጆችን አገር ውስጥ ካለ ቅድም እንዳለው የመጠለያ አገልግሎት ከሚሰጥ ድርጅት ጋር ሜሞራንዱም ኦፍ አንደርስታንዲንግ በመ ስምምነት በመፈራረም የመግባቢያ ስምምነት አድርገናል። በአጭሩ ምንድን ነው ይሄ የሚቆዩበት የሶስት የአራት ወር ጊዜ ሲሆን፣ በዚህ ጊዜ ውስጥ ሕክምና የሚያስፈልጋቸው ከሆነ ሕክምና ይደረግላቸዋል። የሙያ ስልጠና ይሰጣቸዋል። በተቻለ መጠን ስራ ተፈልገው ስራ የሚይዙበትን መንገድ የሚያመቻች ነው። እስካሁን እንግዲህ ወደ ሁለት ወር አካባቢ አሁን እንዲሁም እየተዳረሰ ነው። እንዲሁም ሶስተኛ ወራቸው የሚሆነው አሁን እንዳልነው በየጊዜው ያለውን ሂደት እንከታተላለን። በእነሱም በኩል ደግሞ ምን አይነት ደረጃ እንደደረሰ እነሱም ይልኩልናል። በዚሁ አይነት እንግዲህ የመጀመሪያዎቹ ዙር ውጤቱ አመርቂ ሆነው ካየን ይሄንን ነገር በስፋት ምክንያቱም ለኛ ለመገምገሚያ ጥሩ አጋጣሚ ነው። ያው ሁልጊዜም እንደሚታወቀው የሞከራ ፕሮጀክቶች ጎን መልካምም ችግርም ያላቸውን ጎን ለማየት እድሉን ስለሚሰጥ በዚህ አይነት ይሄንን አይተን ከገመገምም በኋላ በስፋት ወደፊት እንቀጥልበታለን ብለን ያለው ነው። እነኚህ ልጆች ለምሳሌ ከዛ መካከል በጣም እግሯን ተሰብራ ችግር የነበረባት ልጅ አለች። ያ ሁሉ ሕክምና በዚህ ውስጥ የሚካተት ነው። ያም ሆኖ ደግሞ ስራም በሚያስይዟቸው ጊዜ ለስራ መፈለጊያ፣ ለጊዜ መቆያ የሚሆናቸው ለጊዜው የሚሆን ለእጃቸውም ገንዘብ የሚያዘልቅ ነገር ሳይሆን ለጊዜው ቤት መፈለጊያም እንዲሆን ለአንድ ወርም ቢሆን የሚያቆያቸው በሚል የተወሰነ ገንዘብ በእጃቸው ይሰጣቸዋል። ይህንን ስንል እንግዲህ ማናቸውን የሚያስፈልግ እዛ መቆያ ጊዜ ቦታ ውስጥ የሚያስፈልገውን ወጪ ሁሉ በመሸፈን ማለት ነው። ይህንን ማብራሪያ የሚያደምጡ የሚከታተሉ አድማጮቻችን፣ እኔም በዚህ ረገድ መደገፍ እፈልጋለሁ ማገዝ እፈልጋለሁ ቢሉ መጪው ጉባኤ ላይ አንዱ መወያያችሁ ይሄ ነው የሚሆነው። መርዳት የሚችሉበትን መንገድ ማመቻቸት እና ማስረዳት ታስባላችሁ። እንግዲህ አንዱ ይሄ ኮንፈረንስ ከሚያሳየው እንግዲህ አመቱን ጠብቀን በተለይ ለአባሎቻችንም ለሌሎችም በአንድ አመት ያደረገውን ሂደት የምናሳውቅበት ነው። ይሄም እንግዲህ እግረ መንገድ እንዲህ አይነት ጅምሮች እንዳሉ ምክንያቱም በዚህ አመት የተጀመረ እንደመሆኑ ምን ደረጃ እንዳደረስን በተለይም ደግሞ በኮንፈረንሱ ላይ እነኚህ የዚህ ፕሮጀክት ተጠቃሚ የሆኑ አራቱም ሴቶች በቪዲዮ የሚቀርበው ምን አይነት እርዳታ እንደተደረገላቸው ሌላም ሌላም እንደ ሌላው ቀርቶ አይደለም፣ ይሄ ቢደረግልን ብለው የሚሉት ነገር የጎደለም ነገር ካለ መጥተው የሚቀርቡበትን ሁኔታ አመቻችተናል። ያ እንግዲህ የሚገኘው ሰው በራሱ እንዲገመግም ይረዳዋል የሚል እምነት አለን። እንግዲህ ይህንን ነገር በስፋት ለመጠየቅ በእኛ አሁን ባለው ሪፖርት መሰረት ወደፊት መቀጠል ያለበት ነው። እቺ በጣም ውስናት ግን በጣም በብዛት አላደለ ልጆችን መርጠው ብዙ አሉ። ምክንያቱም በአንድ በኩል ፍቃድ ሳይኖራቸው አሁንም ተሸሽገው የሚገኙ ብዙ ልጆች አሉ እዛ። ሁለተኛ ደግሞ እስር ቤት ያሉ እጅግ በርካታ አሁንም አሉ። አንድ ነገር እዚህ ላይ ግልጽ ለማድረግ ያህል ለምሳሌ መኖሪያ ፍቃድ ሳይታደስ ከቀረ በምንም አይነት በዚህ ባለፈው በነበረው ወደ አገራቸው አልተመለሱም። መጀመሪያ ያ ፍቃዱን አሳድሰው ለፍቃድ ማሳደሻ የሚሆነውን ገንዘብ ካልከፈሉ በስተቀር ለመመለስ ለመመለስ አይችሉም። ይሄ ራሱ ራሱን የቻለ አንድ ፕሮጀክት ነው። እስር ቤት ያሉት በተለይ እዛ አካባቢ የኛ ተወካዮቻችን ስላሉ ከሚነግሩን ነገር እጅግ በርካታ ናቸው። እዚህ ላይ ወንዶችም ሴቶችም ናቸው። ግን ያው እኛ ትኩረት ሰጥተን የሴቶቹን ስላየን ብዙ ብዙ በርካታ አሉ ባጭሩ የገንዘብ ድጋፍ የሚፈልጉ እነኚህ ሰዎች ይሄ የአመትም ይሁን በአመት አሁን መቶ ዶላር አካባቢ ነው ለአንድ ሰው የሚያስፈልገው ፍቃዳቸውን ለማሳደስ ይሄ ፍቃድ ሳይታደስ ወደ ሀገር ስለማይመለሱ ይሄ ቀላል ነገር እርዳታ አይደለምና መርዳት የሚፈልግ ሰው በተለያየ መልኩ መርዳት ይችላል አንዱ እሱ ነው ሁለተኛ እንግዲህ ስራችንን በስፋት ለመቀጠል አሁንም በቁርጥ ያለ ቀን አልያዝንም እንጂ ከአንድ ኤፕሪል ላይ ወይም በግንቦት አካባቢ እንዲያውም የእናቶችን ቀን በማስታከክ አንድ የገንዘብ ማሰባሰቢያ ዝግጅት እያሰብን ነው። ይሄ በአጭሩ እነኝ የሆኑ ልጆች የሚረዱበትን ፕሮጀክቶች የጀመርናቸውን መደገፊያ የሚሆን ገንዘብ ለማሰባሰብ ነው። ስለዚህ ሁለት ነገር አለ። በአንድ በኩል ዌብሳይታችንም አለ እዛ ላይ በፔፓልም መርዳት ለሚፈልግ ከዛም ባለፈ ደግሞ በተለይ ዚህ ዋሽንግተን ዲሲ አካባቢ ለሚኖሩ የዚህ የገንዘብ ማሰባሰቢያው አጋጣሚው ስላለ መጥተው የበኩላቸውን ቢያደርጉ አንድ እርዳታ ነው። ከዛ በተረፈ ግን እዚህ አካባቢ ያሉ ሴቶች ኮንፈረንሱ ላይ ቢገኙ መልካም ነው እምልበት ሌላው ምክንያት አለኝ። አንደኛ በጣም በዚህ ጉዳይ ላይ ትልቅ ጥናት ያጠኑ በብዛት የሚታወቁ ሰዎች የሚቀርቡበት ነው። በተለይ በቅርብ ጊዜ ፕሮፌሰር ሜንጋና ዶክተር ሀሰን የተባሉ በተለይ ለዚህ ለስደተኝነት ምክንያት የሚሆነው የሚስባቸውና የሚጎትታቸው ምንድን ነው? ፑሽንፖል ፋክተርስ ሲሉታል። እዚህ ያንን በተመለከተ በስፋት በስፋት የተለያዩ ጥናቶችን በመመርኮዝ ያቀረቧቸውን የጥናታቸውን ውጤቶች የሚያቀርቡበት ውጤቱ ብቻ ሳይሆን ምን መደረግ አለበት የሚለው ላይ አንዱ የሚያተኩር ነው። ከዛ ውጪ እዚሁ አካባቢ አንድ በራሱ አነሳሽነት ተነሳስቶ ያለው አሁን በዚህ በመካከለኛው ምስራቅ ውስጥ የኢትዮጵያውያን ለዚህ ለስራ እያሉ እየወጡ የሚደርስባቸውን ችግር በተመለከተ ዴታዎችን በመሰብሰብ ምን አይነት ችግር እንዳለ፣ የት አካባቢ እንዳለ በሚል እያሰባሰበ ያለ አንድ በጣም አገር ወዳድ የሆነ ልጅ አለ። እሱም እንደዚሁ የጥናቱን ግኝቶች ያቀርብልናል። እንደዚሁ ደግሞ አሁንም ከዚሁ ርዕስ ጋራ በተያያዘ አሉ ሌሎችም እንደዚሁ ባለሙያዎች። ምክንያቱም ሰፊ እንዳላሰፋው ብዬ ነው። ሁላችንም በየድርሻችን ልንወጣው የምንችለው ወይም በአቅማችን ልናበረክት የምንችለውን ነገር ሚዳስስ ስለሆነ እግረ መንገዴን እዚህ አካባቢ ያሉ ሰዎች ቢገኙና በአንድ በኩል በደንብ እንዲያውቁት፣ ምክንያቱም ሁሉም ሰው ይሰማል። ትክክል ነው፣ ግን ምክንያቱ ምንድን ነው? ለዚህ የሚዳርገው ሰው። መልካም። እንግዲህ ወይዘሮ ማህደረ ጳውሎስ መልካም እድል እመኝላችኋለሁ በዚህ ዝግጅታችሁ። ለዛሬ ያለን ጊዜ ይኸው በመሆኑ በመስተዋት ፕሮግራም ግን ሰፋ አድርገን እንመለስበታለን። እንደምትተባበሪን እንደ ወትሮ እርግጠኛ ነኝ። አመሰግናለሁ ስለመሰግናለሁ ቆንጅት ታየንና እንግዳዋን ማህደረ ጳውሎስን እናመሰግናለን። ቀጣዩን ውይይት እንግዲህ በመስታዋት ዝግጅታችን እንድጠብቁ እንጋብዛለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የየሀገሮችን ዓመታዊ የሰብዓዊ መብቶች አያያዝ ሪፖርት ባለፈው ወር መጨረሻ ላይ ይፋ አድርጓል። ሪፖርቱ በዓለም ዙሪያ ያሉ ሁለት መቶ የሚሆኑ ሀገሮችን የሚያካትት ሲሆን በዩናይትድ ስቴትስ ምክር ቤት የተደገፈ ነው። ውጭ ጉዳይ ሚኒስትር ጆን ኬሪ እንደተናገሩት የሰብአዊ መብቶች ሪፖርት ዝም ተብሎ ለይስሙላ የሚቀርብ አይደለም። ሪፖርቱ በደንብ የተሟላ በሙሉ እምነት ላይ የተመሠረተ ወገናዊ ያልሆነና በዓለም አቀፍ ደረጃ ሐቀኛ የሰብአዊ መብቶች አያያዝን የሚመረምር ነው። በተለያዩ የዓለም ግዛቶች ያሉ መንግሥታት እያንዳንዳቸው አሁንም የዜጎችን ዓለም አቀፍ በነጻ የመሰብሰብና የመደራጀት መብቶች እየገደቡ ናቸው ዛሬም የፖለቲካ ተቃዋሚዎችን ለማፈን አዳዲስ ሕግጋት በማውጣትና ሰላማዊ የተቃውሞ እንቅስቃሴዎችን በኃይል በመጨፍለቅ ቀጥለዋል። ብዛት ያላቸው መንግሥታት የዜጎችን ሐሳብን በነጻነት የመግለጽ መብት መንፈግ አላቆሙም። ጋዜጠኞችንና መገናኛ ብዙሃንን ኢላማ በማድረግም የፖለቲካ ትችቶችን እንዲሁም ተቃዋሚዎችን ይቆጣጠራሉ ይልና የቪዌርስ አንቀጽ ሐተታውን ይቀጥላል። የመንግስታቱ የጸጥታ ኃይሎች ሰላማዊ ሰልፈኞችንና ተቃዋሚዎችን በህገወጥ መንገድ እያያዙ ያስራሉ። በኃይል እያስገደዱ ሴቶችና ልጃገረዶችን ይደፍራሉ፣ ሰቆቃ ይፈጽማሉ፣ አልፈውም ይገድላሉ። ይህን ሁሉ ወንጀል ፈጽመውም መንግሥታቱ ተጠያቂ ስለማያደርጓቸው በነጻ ይንቀሳቀሳሉ። ብዛት ያላቸው መንግስታት የዜጎቻቸውን ደህንነት መጠበቅ እየተሳናቸው ለጉልበት ብዝበዛና ጤናማ ላልሆነ የሥራ አካባቢ ስለሚጋለጡ ለህልፈት ይዳረጋሉ ሠራተኞች በኅብረት ለመደራጀት የሚያደርጓቸውን ሙከራዎች ጥበቃ ስለሚነፈጉና መንግሥታቱም ጣልቃ እየገቡ ስለሚያዋክቧቸው መሪዎቹ ለጥቃት ይጋለጣሉ ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ለሁለንተናዊ የሰብአዊ መብቶቻቸው መከበር በቆሙ ወገኖች ስም ያለ አንዳች ማናለብኝነትና ያለ ይቅርታ ድምጻቸውን ማሰማቷን ትቀጥላለች ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ለአራት ሰዓት በሚቀሩን ጥቂት ደቂቃዎች የማጠቃለያ ዜናዎቹ እናሰማለን። በደቡብ ሱዳን መንግስትን ለመገልበጥ ሙከራ አድርገዋል ተብለው የተከሰሱ የቀድሞ የኤስፒኤልኤም አባላት የፍርድ ሂደት ዛሬ በጁባ ቀጥሏል። የሀገሪቱ ፍርድ ቤት ከአሁን ቀደም ከስር የተለቀቁት ሰባት የቀድሞ የኤስፒኤልኤም ባለስልጣናትም ጭምር ሁሉም የፊታችን መጋቢት አስር ፍርድ ቤት እንዲቀርቡ ወስኗል። በሊቢያ ሸማቂዎች ይዞታ ስር ከሚገኝ ወደብ የነዳጅ ዘይት ድፍድፍ የጫነ መርከብ ከአገሪቱ ባህር ኃይል አምልጦ ወደ ዓለም አቀፍ ውሃ በማለፉ የአገሪቱ ፓርላማ ጠቅላይ ሚኒስትሩን ከስልጣን አባሯል። ጠቅላይ ሚኒስትር አሊ ዘይዳን እንደ አውሮፓውያን ዘመን አቆጣጠር በ2011 የቀድሞው መሪ ሞአመር ገዳፊ ከስልጣን ከተባረሩ ወዲህ የአገሪቱን ምስራቃዊ ክፍል ሊቆጣጠሩ ባለመቻላቸው የሙስሊም አክራሪ ፖለቲከኞችና ከአጠቃላይ ህዝብ ደግሞ ወቀሳ ሲደርስባቸው ቆይቷል። ማሌዥያ 239 ተሳፋሪዎችን ይዞ ምን እንደገባ የጠፋው ጀት ፍለጋ የሚያዳርሰውን ክልል ሰፋ አድርጋ ተያይዘዋለች። ይሁን እንጂ ተልእኮ በአሁኑ ጊዜ ከነፍስ ማዳን ይልቅ የፍለጋ ደረጃ ላይ መሆኑን አልካደችም። የትራንስፖርት ሚኒስትሩ ሂሻሙ ዲን ሁሴን በሰጡት መግለጫ ከ12 ሀገሮች የተውጣጡት መርከቦችና አውሮፕላኖች ከአየር ትራፊክ እይታ ከቅዳሜ ዕለት ጀምሮ የተሰወረውን አውሮፕላን በ90 ሺ ኪሎ ሜትር ስፋት ባለው እንዲያስተላልፍልን እየፈለጉ ናቸው ብለዋል። በደቡብ አፍሪካ በቀጠለው የኦስካር ፒስቶሬስ የፍርድ ሂደት አንድ የፖሊስ ምርመራ ኤክስፐርት ምስክርነት ቃላቸውን ሰጥተዋል። ፒስቶሬስ የሴት ጓደኛውን በጥይት ተኩሶ ከመታት በኋላ በሩን በክሪኬት መጫወቻ ዱላ ሰብሮ በከፈተበት ወቅት ሰው ሰራሽ እግሮቹን ሳያጠልቅ ሳይሆን አይቀርም በማለት እሱ ከሰጠው ቃል የሚቃረን ቃል ሰጥተዋል። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ደሳለይ መኮንን ነው። በዕለቱ ስርጭት ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታይና ሄኖክ ሰማ እግዚርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም ተናደሩ።